ኢትዮጵያ ስድስተኛውን ሀገራዊ ምርጫ ለማካሄድ በዝግጅት ላይ ትገኛለች። በአንድ በኩል ይህንን ዲሞክራሲያዊ ክንውንን ለማሳካት እየሰራች ያለችው አገር በተለያዩ ፈተናዎች ውስጥ እያለፈች መሆኗም ይታያል። የዚች አገር ዜጎች ተስፋና ስጋቶች፣ እንደዚሁም የወደፊት ምኞቶች ምንድን ናቸው ለስልጠና አዲስ አበባ የቆዩት የአሜሪካ ድምጽ ዘጋቢዎች በተለያየ ሙያ ላይ የተሰማሩ ዜጎችን አነጋግረዋል እኛ ኢትዮጵያውያን በሚል ርዕስ የተዘጋጁትና በተከታታይ የሚቀርቡት ቃለ ምልልሶች የዛሬ ትኩረት ስድስተኛው አገራዊ ምርጫ ነው እስክንድር ፍሬው ያቀርበዋል። ለቃለ መጠይቁ ፈቃደኛ ለሆኑት ሰዎች ሁሉ የቀረቡት ጥያቄዎች ተመሳሳይ ናቸው። እኛ ኢትዮጵያውያን በሚል ጥቅል ርዕስ ስር ከተቀመጡት የተለያዩ ዘርፎች ለዛሬ ከስድስተኛው ሀገራዊ ምርጫ ጋር ለተያያዙት ጥያቄዎች በተሰጡት ምላሾች ላይ እናተኩራለን። የመጀመሪያው አስተያየት ሰጪ ለራሳቸውን በማስተዋወቅ ይጀምራሉ። ሰዓሊ በድሉ ሞላ ባላለው የሙሉ ጊዜ ሰዓሊ ነኝ። በስዕል ጥበብ መኖር ከጀመርኩኝ እንግዲህ ከሀያ አምስት ዓመት በላይ ሆነኛል። ከ25 ዓመት ውስጥ 14 ዓመቱን በብሔራዊ ሎተሪ አስተዳደር በዲዛይነር ነው ሰርቻለሁ። እንግዲህ ከ2010 ዓመት ጀምሮ የሙሉ ጊዜ ሰዓሊ ነኝ። እንግዲህ ምርጫ በራሱ አንድ የምትፈልገውን ፓርቲ ወይም የምትፈልገውን መሪ የምትመርጥበት ነው። ሁለተኛ ነገር ደግሞ አሁን ባለው የሰላም መደፍረስ ምክንያት እንግዲህ አገራችን ላይ በስድስተኛ ጊዜ ነው ምርጫው የሚካሄደው። በዚህኛው ምርጫ መመረጥ የምፈልገው አካል አለ። ያ የምፈልገው አካል አገሪቷን ያለባትን ችግር ይፈታል ብዬ አስባለሁ። ስለዚህ ምርጫ ያለውን ችግር መፍቻ ነው ብዬ ነው የማስበው። ለሰዓሊ በድሉ ሞላ ላይ የቀረበው ሌላ ጥያቄ ምርጫው ምን መፍትሄ ያመጣል ብለው ያስባሉ የሚል ነው። ሊያመጣልን የምንችለው መፍትሄ ምንድን ነው? አገራችን ላይ የሰላም መደፈሱ አለ። እንግዲህ ይሄ የሰላም መደፈስ የመጣው ነገር ምንድን ነው? እንግዲህ መንግስት የለም የሚል ስሜት ያላቸው አካላቶች አሉ። እነዛ በሚፈጥሩት ችግር ይመስለኛል፣ እንደኔ ማለት ነው። ስለዚህ መንግስትም ጠንካራ እንዲሆን ያላደረጋቸው አንዳንድ ጉዳዮች ቢኖሩም የሚመረጠው መንግስት ወይም የሚመርጠው መንግስት ወይም ሌሎቹ የሆነኛል ብሎ የሚመርጡት አገርን ሰላም ሊያመጣ ይችላል፣ የተፋለሰውን ችግር ሊፈታ ይችላል ብዬ አስባለሁ። ለእርስዎ በዚህ ምርጫ ዋናው አንገብጋቢ ነገር ምንድን ነው የሚለው ደግሞ ለሳ ሊበድሉ ለማ የቀረበ ሶስተኛው ጥያቄ ነው። ከምርጫውም የበለጠ ትልቁ አንገብጋቢው ነገር ለእኔ የህዝቦችን ሰላም መጠበቅ ይመስለኛል። የዜጎችን ሰላም መጠበቅ ይመስለኛል። ዜጋው ሰላም ከሌለው ዜጋው በየቦታው እንግዲህ እንደምንሰማው እንደምናየው በተለያዩ ግጭቶች እየሞቱብን ነው። ህጻናቶች እየሞቱ ነው። እናቶች እየሞቱ ነው። ስለዚህ ትልቁ ነገር ሰላም ነው። ሰላም ከሌለ ምርጫውም እኮ ላይካሄድ ሁሉ ይችላል። አሁን ምን ሊፈጠር እንደሚችል ስለማናውቅ ማለት ነው። ስለዚህ መንግስት ትኩረት አድርጎ መስራት ያለበት ወይም መንግስት ነኝ ብሎ እየመራ ያለው አካል መስራት ያለበት ትልቁ ነገር ሰላም ላይ መስራት ያለ የዜጎችን ደህንነት ማስጠበቅ። ሰው የሰላም ደህንነት ስሜት ካልተሰማው ምርጫው ይህን ያህል አንገብጋቢ ጉዳይም አይመስለኝም። ለቀጣይ አስተያየት ሰጪ የቀረቡት ጥያቄዎችም ተመሳሳይ ናቸው። ለምን ይመርጣሉ ከሚለው በመጀመር መሬድ ማዳ እባላለሁ። ያለው ሽሮ ሜዳ አካባቢ በሽመና ስራ እየሰራው ከልጅነት እስከዚህ ስተዳደር ነበረ ያለሁት ማለት ነው። አንድ ዜጋ በሀገሩ ላይ ሲኖር የመምረጥ መብቱ የተጠበቀ ነው። እራሱን የሚመራውን መንግስት አውቀው ማምረጥ አለበት። እኔም ምርጫ ካርድ ወስጃለሁ። አሁን እኔ የሚመራኝ መንግስት ለመምረጥ ተዘጋጅቼ ነው ያለችው። የሚመርጠው አንድ ፖለቲካ ፓርቲ የሚመረጠው በህዝብ ድምጽ ከሆነ ትክክለኛ ድምጽ ተቀብሎ በህዝብ ድምጽ አልፎ ሀገርን የሚመራ መንግስት ሀገርን ይቀይራል፣ ትውልድን ይቀርጻል፣ ልማትን ይቀይራል። ስለዚህ ይሄ ፖለቲካ መሪ ይህንን ስራ ይሰራል ብዬ ነው የሚመርጠው። ምርጫው ምን መፍትሄ ያመጣል ብለው ያስባሉ? ለአቶ መርዕድ የቀረበ ሁለተኛው ጥያቄ ነው። አሁን ያው የሚካሄደው ምርጫ እንደኔ እንደኔ ሳስብ ከዚህ በፊት የነበረው መንግስት አሁን በህዝብ ተመርጦ አይደለም እየሰራ የነበረው። ስለዚህ በህዝብ ድምፅ ተመርጦ የሚመጣው መንግስት ለህዝብም ሆነ አሁን ላለው ለዚህ ለሁከቱም ሆነ በህዝብ የተመረጠ መንግስት ትክክለኛ የሆነ አመራርና ውሳኔን ይዞ ይመጣል። በዚህ ምርጫ ዋነኛው አንገብጋቢ ነገር ምንድን ነው ለሚለው ጥያቄ አቶ መርድ የሰጡት ምላሽ ደግሞ ተከታዩ ነው። አንገብጋቢ የሆነው ጉዳይ በዚህ ምርጫ እንደምናየው አሁን ባለ ሁኔታ ገበያው አልተረጋጋም፣ ኢኮኖሚ አልተረጋጋም፣ ሰላሙ አልተረጋጋም ያለው ነገር ሁሉ አልተረጋጋም። ስለዚህ ይሄ ምርጫ ላይ ነኝ አሁን ይሄ ካለው ኢኮኖሚ አለመረጋጋት፣ ሰላም አለመረጋጋት፣ ያለው ሁከት አለመረጋጋት ጋር አያይዤ ይሄ ምርጫ በህዝብ ያለፈ መንግስት የተመረጠ መንግስት ሰላሙን ያረጋጋል ብዬ አምናለው የህዝቡን ድምፅ ስለሚሰማ ኢኮኖሚን ያረጋጋል ብዬ አምናለሁ። ገበያውን ያረጋጋል ብዬ አምናለሁ እና ለህዝብ ያለፈ መንግስት ለህዝብ እንደሚኖሩ መጠን ሁሉንም ያረጋጋል ብዬ አንገብጋቢ ጉዳይ ብዬ ለራስ የሚቀበለው ይሄ ነው። ወደ ቀጣዩ አስተያየት ሰጪ ደግሞ እንለት። የፖለቲካ መሪዎች ሊኖራቸው የሚገቡ በጎ ጎኖች ምንድን ናቸው የሚለውን ጥያቄ ነው ሲመልሱ የምንሰማው። አይና ልንበየነባላለ ከእንስራ ሸክላ መካከል እና የምሰራው የተለያዩ የሸክላ አይነቶችና፣ የፖለቲካ መሪዎች የሚኖራቸው በጎ ጎኖች አንደኛ በሀገር ሰላም ላይ ቢሰሩበት ሁለተኛ ነገር ደግሞ የህዝቡን ደህንነት ቢጠብቁ። ይሄ በጎ ጎን ሊኖራቸው ይገባል። ፖለቲካ መሪ ሲባል ብዙ ነገር ነው የሚይዘው፣ ብዙ ነገር ነው የሚሸከመው እና በዛ ሁኔታ እታች ወርደው ምናልባት አሸናፊዎች ከሆኑ መሪዎች ሊሆኑ ስለሚችሉ ወርደው ከታች ያለውን ከከተማ እስከ ክፍለ ከተማ ያለውን ሰራተኛ ቢመለከቱት፣ አስተዳደራዊ ያንጥታቸው ፍትሐዊ ቢሆን ያያ ተመራጭ ሊሆን ይችላል። ከምንም በላይ ፍትሐዊነት በቀጣይ ክፍል ለእኔ ኢትዮጵያዊ መሆን ትልቅ ክብር እና ትልቅ ሞገስ የሚሆነኝ ነገር ነው ኢትዮጵያዊነቴ ለኔ። ከዛም ቀጥሎ ደግሞ ለልጆችም፣ ለሀገሬም፣ ለወገኖችም፣ ለጓደኞችም፣ ለሁሉ ኢትዮጵያዊነት ትልቅ ክብር እና ትልቅ ግርማ ሞገሳችን ነች። ኢትዮጵያዊ ማለት ከእናትም በላይ ሆና እናት እያኖረችን ያለች ሀገር ናት። የኔ ኢትዮጵያዊ መሆን ማለት በአንድነት በህብረት አንዱ ከአንዱ ሳይበላለት ህብረ ብሔራዊነት ያላት ሀገር ብሔር ብሔረሰቦች እኩል ተከባብሮ የሚኖርባት በአንድነት በሰለጠነ መንፈስ መኖር ማለት ነው ኢትዮጵያዊ ማለት። በአሜሪካ ድምፅ ሬዲዮ ዘጋቢዎች የተሰባሰቡት አስተያየቶች በሌላ ዘገባም ይቀጥላሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።